የሱዳንን ችግሮች ለመፍታት በሚል የአፍሪካ ህብረት፣ ከፕሬዚደንት ኦማር ሐሰን አልበሽር መንግስት ጋር እንዲደረግ ኢትዮጵያ ውስጥ የጠራውን ብሔራዊ ድርድር ፓርቲያቸው እንደሚያከብር አንድ የተቃዋሚ መሪ አስታወቁ። የቀድሞው የተቃዋሚ መሪና የኡማ ፓርቲ ምክትል ፕሬዚደንት የሳዲቅ አልማሃዲ ሴት ልጅ ማርያም አልማህዲ በአሁኑ ወቅት ሱዳን ውስጥ እየተካሄደ ያለው ድርድር ለሁሉም አመቻ አይደለም ሲሉ በመተቸት ይቃወማሉ። ጄምስ ባቲ አጭር ዘገባ አጠናቅሯል። ሰሎሞን ክፍሌ ያቀርበዋል። ሜርየም አልማህዲ የሚሉት በአፍሪካ ህብረት አዲስ አበባ ላይ እንዲደረግ የተጠራው የሰላም ድርድር ከካርቱሙ የተለየ ነው፣ ምክንያቱም ለሁሉም ተደራዳሪ ወገኖች በሚበጅ መንፈስ ይካሄዳል ብሎ ስለሚታመን ነው ሲሉ ያስረዳሉ። የአፍሪካ ህብረት ውሳኔ ቁጥር 456 አንቀጽ 14ን በመጥቀስም አንደኛ ውይይቱ መካሄድ ያለበት በዝርዝር መሠረታዊ የሰብአዊ ነጻነቶች በሚከበሩበት መንፈስ፣ ሁሉም ጉዳዮች በሚታዩበት ሁኔታ መሆን እንዳለበት ነው ብለዋል። ሁለተኛም የውይይቱ ቅድመ ዝግጅት ስፍራ አዲስ አበባ ከሆነ ሁሉም ባለድርሻ አካላት በዝግጅቱ ለመሳተፍ ያስችላቸዋል ሲሉ አክለዋል። አልማህዲ ጨምረውም ወደ አዲስ አበባ መሄድ ማለት ግን የፓርቲያቸው አቋም ተቀየረ ማለት እንዳልሆነ አብራርተዋል። በእኔ በኩል ይሄ የአቋም ለውጥ አይደለም፣ ምክንያቱም ፓርቲ ምንጊዜም ጥሪው በሱዳን ስር ነቀል ለውጥ እንዲደረግ ነው፣ ያሉብን ችግሮች ሁሉ መፍትሔ እንዲያገኙ ሰላም እንዲፈጠርና ዲሞክራሲያዊ ለውጡ በድርድር አሊያም በህዝባዊ መነሳሳት እንዲመጣ ነው። በአፍሪካ ህብረት አማካይነትና በጸጥታው ምክር ቤት ውሳኔ ቁጥር 456 መሰረት ብሔራዊ የሰላም ድርድር እንዲካሄድ ሁልጊዜም ስንገፋ የቆየነው ሀሳብ ነው። የማስታወቂያ ሚኒስትሩ አህመድ ቢላል በበኩላቸው ሲናገሩ የፕሬዚደንቱ ፈቃደኝነት ቢኖርም አንዳንድ የተቃዋሚ ፓርቲዎች አሁንም በብሔራዊው ድርድር አንሳተፍም ብለዋል ሲሉ አስረድተዋል። ፕሬዚደንቱ አሉ ሚስተር ቢላል በተለያዩ ጊዜያት ስለ ብሔራዊ ድርድር ተናግረዋል፣ ሌሎች እንዲገቡበት ለማግባባትም ሞክረዋል ሲሉ አስረድተዋል። በአልቱራቢ የቀረበው ሐሳብ ምንም አዲስ አይደለም ያሉት ማርያም አልማህዲ ደግሞ በሱዳን ያሉ ሁሉም ትላልቅ ፓርቲዎች መሰል ጥሪዎችን በ2014 አቅርበዋል ሲሉ አስረድተዋል። ትልቁና ብቸኛው ለውጥ አሁን ፕሬዚደንት ኦማር አልበሽር የሽግግሩ ወቅት መሪ ሊሆኑ አይገባም የሚለው ነው ሲሉ አብራርተዋል።